የኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ከትናንት በስቲያ ብሾፍቱ አካባቢ የወደቀውን 737 ማክስ 8 አደጋ ተከትሎ የቦይንግ ኩባንያ የአክሲዮን ድርሻ ዋጋ በዓለም የገበያ ሰንጠረዦች ላይ ማሽቆልቆሉን ለሁለተኛ ቀን ቀጥሏል። ተጨማሪ አገሮች ማክስ 8ን ከአየር ላይ እያወረዱ ሲሆን የዩናይትድ ስቴትስ እንደራሴዎችም ከአሜሪካ በረራዎች ለጊዜው እንዲታገድ እየጠየቁ ናቸው። የአቪዬሽን ቴክኖሎጂው እጅግ መዘመንና በኮምፒውተር አሰራርም መራቀቅ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን እምብዛም የሚያስደስታቸው አይመስልም። አልበርት አይንሽታይን እንዲያበርልኝ አልፈልግም ብለዋል። በሌላ በኩል ግን የዋይት ሀውስ ቃል አቀባይ ሐዘናቸውን ገልጠዋል። ይህ በእንዲህ እንዳለ የመድን ኩባንያዎች በዋስትና ክፍያ ጥያቄ እየተጨናነቁ ናቸው። ቦይንግ ደግሞ አሁን ስራ ላይ ያለውን የአሰራር መመሪያ የማይለውጥ መሆኑን ነው የሚያስታውቀው። ዝርዝር አለው፣ ሰለሞን አባተ። ከቦይንግ ሰባት ሰላሳ ሰባት ማክስ ኤይት ጋር የተያያዙት አደጋዎች የኢንዶኔዥያው ላይን አየር መንገድና የኢትዮጵያ አየር መንገድ ላይ በአምስት ወራት ጊዜ ውስጥ የ346 ሰው ሕይወት ከቀጠፉ በኋላ ማክስ ኤይትን ከአየር ላይ ለጊዜው በማውረድ እርምጃ የሁለቱን ሀገሮች ሰልፍ እየተቀላቀሉ ያሉ ሀገሮች ቁጥር በየዕለቱ እየጨመረ ነው። ከአውሮፓ አቪዬሽን ባለሥልጣን መሥሪያ ቤቶች የወጣውን ምክረ ሐሳብ ተከትሎ 737 ማክስ 8 ከዛሬ ጀምሮ ላልተወሰነ ጊዜ ከአየር ላይ እንደሚያወርድ የኖርዌይ አየር መንገድ አስታውቋል። ቻይና፣ ኢንዶኔዥያ፣ አውስትራሊያ፣ እንግሊዝ፣ አርጀንቲና፣ ሜክሲኮ የመጨረሻው ዝርዝር ነው ይሄ እንዲያውም። የአርጀንቲና አብራሪዎች ማኅበር አባላቱ 737 ማክስ 8 ላይ እንዳይወጡ መክሯል። የእንግሊዝ ሲቪል አቪዬሽን ባለሥልጣን ከአየሩ ክልል ያገደው የራሱን ማክስ ኤይት ጄቶች ብቻ ሳይሆን ከየትም ሀገር የሚነሱና ከእንግሊዝ ምድር ለመነሳት የሚያስቡ ማክስ ኤይት ጄቶችን ሁሉ መሆኑን የባለሥልጣኑ ቃል አቀባይ ዛሬ አስታውቀዋል። የኢትዮጵያው አየር መንገድ አስደንጋጭ አጋጣሚ በቦይንግ ኩባንያ ላይ የቀሰቀሰው ዓለም አቀፍ ስጋትና ጩኸት እየበረከተ ነው። ዩናይትድ ስቴትስ ውስጥም ምንም እንኳ ፌዴራሉ የአቪዬሽን ባለሥልጣን አይሮፕላኖቹን የማሳረፍ ዕቅድም ሐሳብም እንደሌለው ቢያሳውቅም ከአንዳንድ የሕዝብ እንደራሴዎች ግን ጥሪው እየበረታበት ይመስላል። የካሊፎርኒያዋ ሴናተር ዳያን ፋይንስታይን፣ የከኔክቲከቱ ሴናተር ሪቻርድ ብሉመንታል ድምፃቸውን አሰምተዋል። ፌዴራሉ የአቪዬሽን ባለሥልጣን ሁሉም የሶፍትዌር ዕደሳዎች መፈጸማቸውንና አብራሪዎችም በሥራቸው ላይ የወቅቱንና ተገቢውን ሥልጠና ማግኘታቸውን ማረጋገጥ አለበት ብለዋል። ሴናተር ብሉመንታል አክለውም የባለሥልጣኑ መሥሪያ ቤት የአሜሪካውያን ተጓዦችን፣ አብራሪዎቹንና የበረራ አስተናጋጆችን ደህንነት ለማረጋገጥ ፈጣንና ወሳኝ እርምጃ ሊወስድ ይገባዋል ሲሉ አሳስበዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የዛሬ አውሮፕላኖች እጅግ እየተወሳሰቡ ነው ብለዋል። የኢትዮጵያውን አደጋ ተከትሎ ዛሬ በትዊተር ባወጡት መልእክት አብራሪዎች ወደማይፈለጉበት ደረጃ እየደረስን ይልቅ በኤምአይቲ የኮምፒውተር ሳይንቲስቶች እየተተኩ ነው ብለዋል ትራምፕ። ኤም አይቲ ያሉት በፈሊጣዊ አነጋገር የኮምፒውተር ሳይንስ ማሰልጠኛዎች ለማለት ይመስላል። ኤምአይቲ በኮምፒውተር ሳይንስና የመረጃ ቴክኖሎጂ ሥልጠና የሚታወቀው የማሳቹሴትሱ የቴክኖሎጂ ኢንስቲትዩት ነው። የእናንተን አላውቅም አሉ ትራምፕ እኔ ግን አልበርት አንሽታይን እንዲያበረኝ አልፈልግም። አንሽታይን የ 20 ኛው መቶ ክፍለ ዘመን የመጀመሪያ አጋማሽ ገናና ሳይንቲስት ነበር። እኔ የምፈልገው ሲሉ ቀጠሉ ትራምፕ አይሮፕላኑን በቀላሉ ለመቆጣጠር ፈጣን የሆኑ ብርቱ የበረራ ባለሙያዎችን ነው። የኢንዶኔዥያውና የኢትዮጵያው 737 ማክስ 8 አደጋ ችግሮች በሰውና በማሽን ወይም በኮምፒውተር አለመግባባት የተፈጠሩ ሳይሆኑ እንደማይቀሩና የችግሮቹን ባህሪ ተመሳሳይ መሆኑን አንድ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ አየር መንገድ ነባር ባለሙያ እና የስራም ኃላፊ ትናንት ገልጸውልን ነበር። በዚህ ሁኔታ ውስጥ ታዲያ የቦይንግ አክሲዮን ዋጋ በዓለም የገበያዎች ሰንጠረዥ ላይ ድንገት ማሽቆልቆሉ እየተዘገበ ነው። የትናንት ገበያዎች የተከፈቱት ለቦይንግ በጥሩ ዜና አልነበረም። ከወትሮው በአስራ ሁለት ከመቶ ዝቅ ብሎ ነበር። በዚያም ምክንያት የዳው ጆንስ የኢንዱስትሪ ሰንጠረዥ ትናንት በሰፊዎቹ ገበያዎች ላይም ወርዷል። በሌላ በኩል የቦይንግ ኩባንያ ዋስትና ሰጪ ድርጅቶች ቢሾፍቱ ላይ ከደረሰው አደጋ ተጎጂ ቤተሰቦች እየቀረቡላቸው ባሉ የዋስትና ክፍያ ጥያቄዎች ሊጥለቀለቁ እንደሚችሉ እየተነገረ ነው። ምንም እንኳ የቤተሰቦቻቸውን አባላት ያጡ ጥያቄ አቅራቢዎች የመጀመሪያው የዋስትና ክፍያ የሚፈጸምላቸው በኢትዮጵያ አየር መንገድ በራሱ ዋስትና ሰጪ ኩባንያዎች ቢሆንም የአደጋው ምክንያት የቴክኖሎጂ ወይም የመሳሪያ ችግር ሆኖ ከተገኘ የቦይንግ ዋስትና ሰጪዎች የተከፈሉ ካሳዎችን መልሰው ለመሸፈን እንደሚገደዱ ተነግሯል። ለንደን የሚገኘው ኤርዊን ሚሸል የጉዞ ካሳ የሕግ ጉዳዮች ድርጅት ሥራ አስኪያጅ ክላይቭ ጋርነር ለሮይተርስ የዜና ወኪል ዛሬ በሰጡት ቃል የመጀመሪያዎቹ ክፍያዎች የሚፈጸሙት ዋርሶና ሞንትሪያል ላይ በተፈረሙ ዓለም አቀፍ ስምምነቶች መሠረት መሆኑን ጠቁመው ቤተሰቦች የክሶቻቸውን ዶሴዎች በዩናይትድ ስቴትስ ፍርድ ቤቶች ለመክፈትና ለመሟገት ከወሰኑ ግን ከፍ ያሉ ክፍያዎች ሊወሰኑላቸው እንደሚችሉ ተናግረዋል። ይህ በእንዲህ እንዳለ የእንግሊዝ ሲቪል አቪዬሽን ባወጣው መግለጫ እሁድ ኢትዮጵያ ውስጥ በደረሰው አሳዛኝ አደጋ ከተጎዱ ጋር ሁሉ አብረን እናዝናለን ብሏል። ከዋይት ሐውስ ቤተ መንግሥት እስካሁን በይፋ የወጣ መግለጫ ባይኖርም የቤተ መንግሥቱ የፕሬስ ኃላፊ ሳራ ሳንደርስ ግን በአሳዛኙ አደጋ የሚወዷቸው ጓደኞቻቸው፣ የቤተሰቦቻቸው አባላት ለሞቱባቸው ሁሉ በጸሎታችን እንጸናለን ብለዋል። አደጋውን አስመልክቶ ለተጎዱ የቤተሰብ አባላትና ጓደኞች ሁሉ ጥልቅ ሐዘኑን የገለጸው ቦይንግ ኩባንያ በኢትዮጵያው የአደጋ ምርመራ ቢሮ በሚሰጠው መመሪያ መሠረት በቦታው ተገኝቶ የቴክኒክ ድጋፍ እንደሚሰጥ ባሳወቀው መሠረት ባለሙያዎቹን ልኳል። ቦይንግ ተጨማሪ ማብራሪያ ወይም መግለጫ እንዲሰጥ ከትናንት ጀምሮ በተለያዩ መስመሮች ስንጠይቅ ቆይተናል። ኩባንያው ዛሬ በትዊተር ባወጣው አጭር መልእክት በሰባት ሰላሳ ሰባት ማክስ ኤት ደህንነት ሙሉ መተማመናለን አገልግሎት እየሰጡ ላሉ አዲስ መመሪያ የማውጣት ዕቅድ የለንም ብሏል።